አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በጎብኚዎች አቀባበል ከዓለም አንደኛ መውጣቷ ተዘገበ፣ በሃርላ ክልል ተረስታ የነበረች ጥንታዊት ከተማ መገኘቷ ታወቀ፣ የኤርትራና የጅቡቲ የድንበር ጭቅጭቅ ማገርሾት ተገለጸ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። በምስራቅ ኢትዮጵያ ሐርላ ክልል ጥንታዊት ከተማ እንደተገኘች የአርኪኦሎጂ ማለት የሰው ልጅ አመጣጥና የቅድመ ሰው ታሪክ ተመራማሪዎች ማስታወቃቸውን ቢቢሲ የብሪቴንያ የዜና ስርጭት ኮርፖሬሽን ድረ ገጽ ገልጿል። የግብፅ የህንድና የቻይና ጥንታዊ ቅርሳ ቅርስ ተረስታ በቆየችው ከተማ መገኘታቸውን የማዳጋስካር የማልዳቪስ የየመንና የቻይና ጌጣጌጦች እንዲሁም ሌሎች ቅርሳ ቅርስ እንደተገኙ የቢቢሲ ዘገባው ጨምሮ ጠቅሷል። ከክርስቶስ ልደት በፊት በዐሥረኛው ምት ዓመት የነበረች ሆኖም ተረስታ የቆየችው ከተማ በሐርላ ክልል ማግኘታቸውን የአርኪኦሎጂ ተመራማሪዎቹ ገልጸዋል። ተመራማሪዎቹ በተጨማሪም ታንዛኒያና ሶማሊላንድ አካባቢ ካሉ መስጊዶች ጋር የሚመሳሰል የዐሥራ ሁለተኛው ምት ዓመት መስጊድም እንዳገኙ ተመራማሪዎቹ ጠቁመዋል። ይህ ግኝት ከተለያዩ የአፍሪቃ ሙስሊም ማኅበረሰቦች ጋር ግንኙነት እንደነበረ ያመለክታል። የአርኪኦሎጂ ምርምሩን የመሩት በኤክስተር ዩኒቨርሲቲ ፕሮፌሰር ቲሞቲ ኢንሶል ግኝቱ የሚያሳየን ይህ አካባቢ የዛን ወቅት የንግድ ማዕከል እንደነበረ ነው ማለታቸውን የቢቢሲ ድረገጽ ዘገባ አውስቷል። ሀላ ክልል የጌጣጌጥ ሥራ ማዕከል የሆነ ሀብታምና ሁሉን አቀፍ አካባቢ እንደነበር ዘገባው ገልጿል። መቃብር ላይ የተገኙ ሶስት መቶ የሚሆኑ የሰዎች አካላት ቅሬታዎች አመጋገባቸው ምን ይመስል እንደነበረ ለማወቅ ጥናት እየተደረገ መሆኑን ተማራማሪዎች ያወጡት መግለጫ ጠቅሷል። ኢትዮጵያ ሰዎች መኖር ከጀመሩባቸው ጥንታውያን ሀገሮች አንዷ ናት። አቻምና 3.3 ሚሊዮንና 3.5 ሚሊዮን ዓመታት ዕድሜ ያላቸው የመንጋጋ አጥንትና ጥርሶች በሀገሪቱ ሰሜን ምስራቅ ተገኝቷል። ኦርቶዶክስ ሃይማኖት አክሱም ውስጥ የተመሠረተው በ333 ዓመተ ዓለም ከክርስቶስ ልደት በፊት ነበር። ዩኔስኮ ማለት የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በገለጸው መሰረት እስላም ሃይማኖት ኢትዮጵያ ውስጥ የገባው በሰባተኛው ምእት ዓመት ነው። የሙስሊም እምነት ተከታዮች ሜካ ላይ የደረሰባቸውን ክትትል ሸሽተው ወደ ኢትዮጵያ በመጡበት ወቅት ማለት ነው። ዋናዋ የእስላማዊ ትምህርት ማዕከል ሃርላ ክልል አጠገብ የምትገኘው ሃረር ከተማ ነበረች። ሐረር ከተቀደሱ እስላማውያን ከተሞች አንዷ ነች። 82 መስጊዶችና 102 የተቀደሱ ቦታዎች አሏት ሲል የቢቢሲ ድረገጽ ላይ የወጣው ዘገባ አስነብቧል። ስለ ጉዞና ጉብኝት ከሚያትሙና ኢንፎርሜሽን ከሚያቀርቡ አንጋፋ አሳታሚዎች አንዱ የሆነው ራፍ ጋይድስ ደግሞ የመስራቾች ሀገር የሆነችው ኢትዮጵያ በመልካም አስተናጋጅነቷ ከዓለም አንደኛ ተጠቃሽ መሆኗ እንደ ገለጸ ዘ ኢንዲፔንደንት የተባለው ድረገጽ ጠቁሟል። ራፍ ጋይድስ ለተጓዦች በሚያቀርበው ወቅታዊ መረጃ ጥሩውንም ሆነ መጥፎውን ሳይደብቅ በማቅረብ እንደሚታወቅ ድረገጹ ሳይገልጽ አላለፈም። የራፍ ጋይድስ ተከታዮች በጉዟቸው ባገኙት ተመክሮ መሠረት በዓለም ደረጃ ከሁሉም የበለጠ አቀባበል ያላቸው ሀገሮችን እንዲጠቅሱ ሲጠየቁ ኢትዮጵያን እንደ መረጡ ኢንዲፔንደንት ድረገጹ አውስቷል። የብዙ ሺህ ዓመታት ዕድሜ ያላት በቅኝ ገዢዎች ተገዝታን እንደማታውቅ፣ ጥንታዊ የብሔር ብሔረሰብ አልባሳቷ፣ ጥንታዊ የእንግዳ አቀባበል ስርዓቷ እንዳለ ተጠብቆ የኖረ እጅግ ውብ ሀገር መሆኗን የራፍ ጋይድስ ተከታዮች መግለጻቸውን ድረገጹ ጠቅሷል። የኢትዮጵያ የጉብኝት ትራንስፎርሜሽን ቦርድ ሊቀመንበርና የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም በትምምን ምርጫው ከፍተኛ ደስታ እንደተሰማቸው ገልጸዋል። የመልካም አቀባበል ተግባር የኢትዮጵያውያን ልዩ ባህል ቢሆንም ጎብኚዎች አጢነውት አገራችንን ከመላው ዓለም በእንግዳ አቀባበሏ ከሁሉም የላቀች አገር ብለው በመምረጣቸው እጅግ በጣም አስደስቶናል። የዚህች ውብ ሀገር ዜጎች ሁሉ እንግዶቻችን ሀገራችንን በመምረጣቸው እንድናመሰግናቸው እጋብዛለሁ ሲሉ አቶ ተወልደ የተሰማቸውን ደስታ ገልጸዋል። ኢትዮጵያን ከመላው ዓለም በአንደኝነት የመረጡት ጎብኚዎች የኢትዮጵያን የቡና አፈላል ሥነ ሥርዓት በምንም አይነት እንዳያመልጣቸው በማለት መምከራቸውን ኢንዲፐንደንት ድረገጽ ጠቁሟል። የኒውስ ዊክ መጽሔት በበኩሉ ከቅርብ ጊዜያት ወዲህ በኤርትራና በጅቡቲ መካከል ስለ ተፈጠረው ቀውስ ዘግቧል። የቃጣር ሰላም ጠባቂዎች ምንም አይነት ማስጠንቀቂያ ሳይሰጡ ባለፈው ሳምንት ኤርትራንና ጅቡቲን ከሚያዋስነው ድንበር ከወጡ በኋላ ሁለቱ ሀገሮች ወደ ግጭት እንዳይመለሱ ስጋት ማሳደሩን ገልጿል። በፋርስ ባረሰላጤ ሀገሮች የተከሰተው ቀውስ ለምን የአፍሪቃ ቀንድ ሀገሮች ቀውስን ሊያናጋ እንደሚችል የኒውስዊክ መጽሔት ድረገጽ ያስረዳል። ሁለት ዓለም አቀፍ ክብደት የማይሰጣቸው ትንንሽ ሀገሮች በምዕራቡ ዓለም አመለካከት በጣም የተለያየ ገጽታ አላቸው። ኤርትራ ነጻ ሚዲያ የማትፈቅድ ከዓለም የተገለለች ሀገር ናት። የተባበሩት መንግስታት ድርጅት እንደሚለው መንግስቷ በስብዕና ላይ ወንጀል ይፈጽማል። ጅቡቲ ግን የምዕራቡ ዓለም ስትራቴጂያዊ አጋር ተደርጋ ትታያለች። የዩናይትድ ስቴትስ ቋሚ ወታደራዊ ሰፈር ያላት ከአፍሪቃ ጅቡቲ ብቻ ናት። ኤርትራና ጅቡቲ ወሳኝ ዓለም አቀፍ የመርከቦች መተላለፊያ መስመር ከሆነው ባብ ኤል ማንዳብ ጋር ቅርበት አላቸው ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ ዘርዝሯል። የኤርትራና የጅቡቲ ጠብ ያተኮረው ራስ ዱሜራ የተባለው ለአስርት ዓመታት ያህል ሲያጨቃጭቅ የቆየው በቀላሉ የማይደረስበት ቦታ ነው። እንደ አውሮፓውያን አቆጣጠር በ2008 ዓ ም ከ9 ዓመታት በፊት ማለት ነው ሁለቱ አገሮች ተዋግተው ነበር። ጅቡቲ እንደምትለው ግጭቱ የተነሳው የኤርትራ ወታደሮች ወደ ጅቡቲ አመልጠው ሲገቡ ነበር። ዩናይትድ ስቴትስ ግጭቱን የጀመረችው ኤርትራ ናት በሚል በወራሪነት ወንጀላታለች ሲል ኒውስዊክ መጽሔት ረገጽ ላይ የወጣው ዘገባ ጠቅሷል። ውጊያው ከተወሰኑ ቀናት በኋላ ቢያቆምም ውጥረት በመቀጠሉ ኤርትራ ወታደሮቿን ከአጨቃጫቂው ዱሜራ አካባቢ አላስወጣችም በማለት የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ከዘጠኝ ዓመታት በፊት አስታወቀ። ከሰባት ዓመታት በፊት ካታር ጉዳዩን በሽምግድና ለመፍታት ሐሳብ አቅርባ ሁለቱም ሀገሮች ለተቀበሉት በሁለቱ ሀገሮች መካከል ሰላም ለመጠበቅ አራት መቶ ሀምሳ የሚሆኑ የካታር ወታደሮች ሰፈሩ። ይሁንና ባለፈው ሳምንት ካታር ሳይታሰብ ካለምንም መግለጫ ወታደሮቿን ከድንበሮቹ አስወጣች። የካታር ወታደሮች ከተራራማው የድንበር አካባቢ ሲወጡ የኤርትራ ወታደሮች እንደ ተቆጣጠሩት ጅቡቲ አስታውቃ ለአፍሪቃ ኅብረት ስሞታ አቅርባለች። ኤርትራ እስካሁን ባለው ጊዜ በኦፊሴል የሰጠችው ምላሽ የለም ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው